ሁለት የማዕከላዊ አፍሪካ ሪፐብሊክ የቀድሞ ጠቅላይ ሚኒስትሮች እንደ አውሮፓ አቆጣጠር ለመጪው ጥር 31 2016 በታቀደው ፕሬዝዳንታዊ የመለያ ምርጫ ከባድ ፉክክር እንደሚገጥማቸው ተገለጠ። ባለፈው ሐሙስ ይፋ የሆነው ጊዜያዊ የመጀመሪያ ዙር ውጤት እንዳመለከተው ኤንሴን ጊዮርጌስ ዶሎግሌ በ24 ከመቶ ድምፅ የመሪነቱን፣ ፎስቲን አርቻንጌ ቷንዲራ ደግሞ በ19 ከመቶ ድምፅ የሁለተኛነቱን ስፍራ ይዘዋል። እንዳለፈው እንደ አውሮፓ አቆጣጠር ባለፈው ታህሳስ 30 ቀን በተካሄደው የመጀመሪያ ዙር ውድድር ከሰላሳ በላይ እጩዎች መቅረባቸው ይታወሳል። ብሔራዊ የምርጫ ባለስልጣን እንዳመለከተው ከሆነ በከፍተኛ ደረጃ የሚጠበቀው የድምፅ አሰጣት 79 ከመቶ ደርሷል። ባለፈው ሳምንት ውስጥ አንድ የተወዳዳሪዎች ቡድን ምርጫው መጭበርበርና አንዳንድ የሎጂስቲክስ ጉድለቶች ስለነበሩበት እንዲሰረዝ መጠየቁ ይታወሳል። ብሔራዊ የምርጫ ባለስልጣን ግን ጥያቄያቸው ተቀባይነት የለውም በሚል ውድቅ አድርጎታል። ማዕከላዊ አፍሪካ ሪፐብሊክ ሽምቅ ተዋጊዎች ፕሬዚዳንት ፍራንሷ ቦዜዚን ከስልጣን ካስወገዱ ከዓመት በኋላ ማለትም በ2014 የተቋቋመውን ጊዜያዊ መንግስት ለመተካት ፕሬዚዳንታዊና ምክር ቤታዊ ምርጫ እያካሄደች መሆኗ ይታወቃል።